i saw a man! የሶማሌ ክልል መንግስት ወደ ክልሉ ገብቶ በነበረው የአልሻባብ ታጣቂዎች ላይ በወሰደው እርምጃ ከ ስድስት መቶ በላይ ታጣቂዎችን መግደሉን አስታወቀ። በዓለም አቀፍ ደረጃ በአሸባሪነት ከተፈረጀው አልሻባብ ጋር የሚደረገው ትግልም ቀጣይነት የሚኖረው ሲሆን ከፌዴራል መንግስትና ከሶማሊያ ጋር በቅንጅት የሚሰራ ነው ተብሏል። የሶማሌ ክልል መንግስት ምክር ቤት ሶስተኛ መደበኛ ጉባኤ ካለፈው ቅዳሜ ጀምሮ እየተካሄደ ሲ ሆን በክልሉ የተከሰተው ድርቅና የአልሸባብ የሰሞኑ ጥቃት በምክር ቤቱ የመነጋገሪያ ከነበሩ አጀንዳዎች መካከል ነበሩ። አዲስ ቸኮል ተጨማሪ ያለው የአልሸባብ ድንገተኛ ጥቃትና እሱን ተከትለው የሶማሌ ክልል መንግስትና የፌዴራል መንግስት በአልሸባብ ላይ ድል መቀዳጀታቸውን ባወጁበት ወቅት የተካሄደው የሶማሌ ክልል ስድስተኛ ዙር ሶስተኛ መደበኛ ጉባኤ በመጀመሪያ የመከረውም በአልሸባብ ጥቃት ዙሪያ ነበር። ለምክር ቤቱ ሪፖርታቸውን ያቀረቡት የክልሉ ርዕሰ መስተዳድር አቶ ሙስጠፌ ሙህመድ የአልሸባብ ፍላጎት ከሽፏል ሲሉ ተናግረዋል። በዛሬ ዕለትም የአልሸባብ ፍላጎት ከሽፏል። ከሽፏል ማለት ግን በእኛ ላይ ዳግም ምንም ጉዳት ማድረስ አይችልም ማለት አይደለም። አልሸባብ ማለት አሸባሪ የሆነ ኃይል ሲሆን በከተሞች ላይ ማፈንዳት፣ በመንገዶች ላይ ፈንጂ መቅበር የሚፈልግ ኃይል ነው። ይህን ኃይል ለማዳከም የሚያስፈልገው ከሶማሊያ በኩል ካለው አስተዳደር ጋር በቅንጅት አብሮ መስራት ነው። ስራው ጅምር መሆኑን ከግንዛቤ መውሰድ ያስፈልጋል ብለዋል። በቅርቡ በሶማሌ ክልል እያንዳንዱ ወረዳና ከተማ ላይ የማጥራት ስራ እንደሚሰራና በአልሸባብ ተባባሪዎች ላይ የማያዳግም እርምጃ እንደሚወሰድ ያስታወቁት አቶ ሙስጠፌ በዚህ ረገድ ሁሉም የክልሉ ነዋሪ ተባባሪ እንዲሆን አሳስበዋል። በእስካሁኑ ዘመቻ ከ ስድስት መቶ በላይ የአልሸባብ ታጣቂዎች መደምሰሳቸውን ለምክር ቤቱ ይፋ ያደረጉት አቶ ሙስጠፌ ከአልሸባብ ጋር ተራ ግጭት ውስጥ ሳይሆን ቀጣይነት ያለው ጦርነት ውስጥ መግባታቸውን ሁሉም ሊገነዘብ ይገባል ብለዋል። አቶ ሙስጠፌ ጦርነቱን በዘላቂነት የማሸነፍ ዓላማ እንዳላቸው ማስረድተዋል። የኛ ፍላጎት ጦርነቱን ማሸነፍ ነው ከአልሻባብ ጋር የሚደረገው ግጭት ሳይሆን ጦርነት ነው የጦርነቱ ዓላማ አልሻባብ ክልላችን እንዳይገባ የሽብር ጥቃት እንዳይፈጽምና ድንበራችን ጥሶ እንዳያልፍ የሚል ነው በእኛ እምነት እስካሁን ባለው ከ ስድስት መቶ በላይ የአልሻባብ ታጣቂዎች ተገድለዋል ጦርነት ውስጥ መሆናችን ሊታወቅ ይገባል አልሸባብ ከዚህ በፊት ደፍሯት የማያውቃት ኢትዮጵያን እንዴት በዚህ ወቅት ደፈረ በሚል ከምክር ቤት ጥያቄ የቀረበላቸው አቶ ሙስጠፌ አልሸባብ ከሰራው ስሌት ጋር የሚያዝ እንደሆነ ነው የሌሎች ሀገራትን ተሞክሮ ጠቅሰው ያስረዱት። በየጊዜው ድንገተኛ ጉዳዮች መከሰታቸው የማይቀር ነው። በፈረንጆች መስከረም 11 በአሜሪካ የተፈጸመው የአልቃይዳ ጥቃት ከዛ በፊት አልነበረም። ሁሉም ነገር መጀመሪያ አለው። አልሸባብ በዚህ ወቅት እንዴት ጥቃት ፈጸመብን ለሚለው በራሳቸው ስሌት በዚህ ወቅት ሀገሪቱን ማጥቃት ይቻላል ብለው ስላሰቡ ይሆናል። ከጀርባቸው ሌላ ገፊ ኃይል አለ ወይስ የለም የሚለው ይቆየን። ሆኖም ይህ ነገር ውሸት ነው ወይስ አይደለም ለሚለው ውሸት ሳይሆን እውነት ነው። በደህንነታቸው ምክንያት ስማቸው መግለጽ ያልፈለጉ የቀድሞ የአልሸባብ አባል እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸው መስቀል ና ጂሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደን ይህ አልሸባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሊያ ና በኦሮሚያ ክልሎች መካከል በሚገኙ የባሌ ተራራዎች ላይ ሊሰፍር እንደሚችልም ይጠቅሳሉ። ብራይደን አክለውም ቡድኑ ምናልባት አሁን ሽንፈት ቢደርስበት እንኳ አልሸባብ ኢትዮጵያ ውስጥ ከፍተኛ ወታደራዊ እንቅስቃሴ የማድረግ አቅም እንዳለው የማሳየት ዓላማቸውን አሳክተዋል ብለዋል። ከቦታው ያገኘነው መረጃ እንደሚያሳየው የተወሰኑ የአልሸባብ ኃይሎች የኢትዮጵያን ድንበር አልፈው እስከ 100 ኪሎ ሜትር የሚደርስ ገብተዋል፣ ለውጊያ ዝግጁ ሊሆንም ይችላሉ ብለዋል። ብራይደን በኢትዮጵያ ውስጥ የሚታየው ፖለቲካ ለመረጋጋት ና በርካታ ጦሮች በትግራይ ግጭት ምክንያት በሰሜን በኩል በመከማቸታቸው አልሸባብ ጥቃት ለመክፈት አጋጣሚ እንዳመቻቸለት ብራይደን ያብራራሉ። በሌላ በኩል አቶ ሙስጠፌ ሙህመድ የክልላቸው ልዩ ኃይል ከፌዴራል መከላከያ ሰራዊት ጋር እንዴት ተቀናጅቶ እየሰራ እንዳለም ጥያቄ ቀርቦላቸው ነበር። የፌዴራል ድጋፍና ተሳትፎ ምን ይመስላል ለሚለው የፌዴራል መከላከያ ሰራዊት ገብቶ በጦርነቱ እየተሳተፈ ይገኛል። የክልልና የፌዴራል ኃይልን የማቀናጀቱ ስራ ጊዜ መውሰዱ አይቀርም። አሁን ግን የበኩላቸውን እያበረከቱ ነው። ውይይት የሚያስፈልግ ጉዳይ ካለም እንወያያለን። ርዕሰ መስተዳድሩ ይህን መግለጫ ከመስጠታቸው አንድ ቀን ቀደም ብሎ የአልሸባብ ቅስቀሳና ፕሮፓጋንዳ ክፍል ኃላፊ ፏድ ማመድ ከሌፍ ወይም በቅጽል ስሙ ሸንጎሌ ቃል አቀባዩ አብዱልአዚዝ ሙሳ እንዲሁም የቦኮል ዞንና የኢትዮጵያ ድንበር አዋሳኝ ኃላፊ እንደሆነ የተነገረላቸው ሶስት የአልሸባብ አመራሮችን ጨምሮ የቡድኑ የትጥቅና ስንቅ ማከማቻዎች ማውደሙን የኢትዮጵያ መከላከያ ሰራዊት ለሀገር ውስጥ መገናኛ ብዙሀን አስታውቆ ነበር። ፉአድ መሀመድ ወይም ሸንጎሌ በአሜሪካ መንግስት የሚፈለገ የነበረ ሲሆን ግለሰቡን ይዞ ላስረከበ የአምስት ሚሊዮን ዶላር ወረታ እንደምትከፍል አሜሪካ አስታውቃ ነበር። አልሸባብ ከሳምንት በፊት በሶማሌ ክልል በፈጸመው ድንገተኛ ጥቃት መነጋገሪያ ቢሆንም ከዚህ በፊት ተደጋጋሚ ያልተሳኩ ሙከራዎች ማድረጉን የፖለቲካ ተንታኙ ብራይደን ይገልጻሉ። አዲስ አበባም የአልሸባብ ኢላማ ከነበሩ ቦታዎች አንዷ እንደነበረች ነው ምሁሩ የሚያስረዱት። በሌላ በኩል በሶማሌ ክልል ስድስተኛ ዙር ሶስተኛ መደበኛ ጉባኤ ላይ በክልሉ የተከስተው ድርቅም አንዱ አጀንዳ ነበር። በአሁኑ ሰዓት በድርቁ ምክንያት በሲቲ ዞንና በሌሎችም እንስሳት እየሞቱ መሆናቸውን ያውሱት ርዕሰ መስተዳድሩ በቂ ዝናብ ላይ ገኝ ስለሚችል የፊታችን ነሐሴና መስከረምም ውሃ በቦቴ ማመላለስ ሊያስፈልግ እንደሚችል ተናግረዋል። የድርቁ ተጎጆች አስፈላጊ ድጋፍ እንዲያገኙም ከረጅ ድርጅቶች ጋር ተባብሮ እንደሚሰሩ የጠቀሱት አቶ ሙስጠፌ በቅርቡ ወደ ሶማሌ ክልል የሚመጡ የረዲ ድርጅቶች እንዳሉ ከእነሱ መካከልም የዓለም ባንክ እንደሚገኝበት አስተዋል። አቶ ሙስጠፌ በቅርቡ የአሜሪካ ተራድኦ ድርጅት ወይም ኤስኤድ ለድርቁ መከላከል አራት መቶ ሚሊዮን ዶላር መመደቡንም በምክር ቤቱ ጠቅሰዋል። ባለፉት አርባ ዓመታት ከተከሰቱት ሁሉ የከፋ ነው የተባለው ድርቅ በሶማሌ ክልል ከ3 ሚሊዮን በላይ የቁም እንስሳትን ለሞት እንዳደረገ ከክልሉ መንግስት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።